አብረን እንጸልይ። ከዘላለም እስከ ዘላለም የከበርክ ታላቅ የተፈራህና የተመሰገንክ አምላካችን እግዚአብሔር በጌታ በኢየሱስ ክርስቶስ ታላቅ ምሕረትና ቸርነት በኩል በጸጋ ዙፋን ፊት እንድንቀርብና ታላቁን አምላክ አንተን እንድናመልክ ይህንን ትልቅ እድል ስለሰጠህን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አቤቱ ቸርነህ ክብር ሁሉ ላንተ ይሁን። እግዚአብሔር አምላካችን አሁንም ኃጢአታችንን ይቅር ባልክበት በይቅርታ በመካከላችን እንድትመላለስ በጌታ በመንፈስ ቅዱስ ኃይል አማካኝነት የእያንዳንዳችንን ነፍስ እንድትባርክ አቤቱ እጆችህን በእኛ ላይ እንድዘረጋ አምልኳችንንም እንድትቀበል በጌታ በኢየሱስም እንማጸንሃለን። ስለ መሰብሰባችን ክብር ሁሉ ላንተ ይሁን። ኦ ጌታ ሆይ የጠላታችን የሰይጣን እቅድ፣ ዓላማው፣ ፈቃዱ ሁሉ በአንተ አስደናቂ አሰራር ስለፈረሰ ክብር ሁሉ ላንተ ይሁን፣ ተመስገን። እንግዲህ ባርከን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን እናመሰግናለን። የመጀመሪያው መዝሙራችን ቁጥር አስራ ስድስት ነው፣ ክብር ለኢየሱስ ይሁን የሚለው ነው። እንዘምረዋለን። በቀራኒዮ መስቀል ላይ በደዌ የደቀቀው ነፍሱን ስለ ኃጢአቴ መስዋዕት ያደረገው የሞትን ቀንበር ሰብሮ እኔኑ ሊያወጣ ነው። ማዳኑን ቀምሻለሁ። ምናለም ምመልሰው ምናለም ክብር ለኢየሱስ ይሁን፣ አየን አሸናፊነቱን ሀያልን ደርሱ የለም፣ ይክበር ለዘለ ዓለም ይክበር ለዘለ ዓለም። የተናቀ ደካማ ቢመስልም አመጣጡ ከእሴ ልጅ ከዳዊት ስር የወጣ ቁጥቋጦ ኢየሱስ አሸነፈ ፍሬው ምድርን ሸፈነ የእግዚአብሔርም ፈቃድ በእጁ ተከናወነ በእጁ ተከናወነ ክብር ለኢየሱስ ይሁን አየን አሸናፊነቱን ሃያል እንደሱ የለም ይክበር ለዘለ ዓለም። ይክበር ለዘለ ዓለም። በደሙ ኃይል ጸደቅን፣ በስሙ ድል አገኘን። ማን ነው የሚቋቋመን? ማንስ ነው የሚገታን? እንገሰግሳለን አሸናፊውን ይዘን፣ ወደ ቅድስቷ አገር በድል እንገባለን፣ በድል እንገባለን። ክብር ለኢየሱስ ይሁን። አየን አሸናፊነቱን፣ ኃያል እንደሱ የለም። ይክበር ለዘለ ዓለም ይክበር ለዘለ ዓለም። ክብር ምስጋና ይዘን በፊቱ እንቀርባለን። በዙፋኑ ላይ ላለው እንሰግድለታለን። هُلُّون رتا جيتا لَوَالنَّ أَبِيتْ لزال عالم إِرْسُوا هايال نو آمين اغسو هايال كِبِرْ آمين كبير عين عشن نافين نتون يلم يكبر لزال عالم ይክበር ለዘለ አለ እግዚአብሔር አምላካችን የተመሰገነ ይሁን። የመጀመሪያው የመጽሐፍ ቅዱስ ንባባችን መዝሙር መቶ አስራ ዘጠኝን በተከታታይ እያነበብን ነው። መዝሙር መቶ አስራ ዘጠኝ ዛሬ የምንጀምረው ከቁጥር መቶ ሰላሳ ሰባት ነው። ሁለት ሁለት ፊደሎችን ነው እያነበብን ያለ ነው። ቁጥር መቶ ሰላሳ ሰባት ጻዴ የሚለው የሂብሩ ፊደል ነው። እንደዚህ ይላል። አቤቱ እግዚአብሔር ሆይ አንተ ጻድቅ ነህ። ያንተን ፍርዶች ቅኖች ናቸው። አንተ ያዘዝካቸው ምስክርነቶችህ ጻድቅና እጅግ ታማኞች ናቸው። ጠላቶቼ ቃሎችህን ረስተዋልና የእኔ ቅናት በልቶኛል። ያንተ ቃል በጣም ንጹህ ነው። ስለዚህም ባሪያህ ይወደዋል። እኔ ትንሽና የተናቅሁ ነኝ። ሆኖም ያንተን ትእዛዝ አልረሳሁም። ጽድቅህ የዘላለም ጽድቅ ነው፣ ያንተም ህግ እውነት ነው። ችግርና ጭንቀት አገኙኝ፣ ቢሆንም ትዕዛዛትህ ደስታዎቼ ናቸው። የምስክርነቶችህ ጻድቅነት ለዘላለም ነው። ማስተዋልን ስጠኝ በህይወትም እኖራለሁ። ኮፍ የሚባለው ነው የሚቀጥለው። እኔ በሙሉ ልቤ ተጣራሁ፣ አቤቱ እግዚአብሔር ሆይ ስማኝ። ያንተን ስርዓቶች እኔ እጠብቃለሁ። ወደ አንተ ጮኽሁ፣ አድነኝ። እኔም ምስክርነቶችን እጠብቃለሁ። ጎህ ከመቅደዱ አስቀድሞ ተጣራሁ፣ በአንተም ቃል ተስፋ አደረግሁ። ያንተን ቃል እንዳሰላስል አይኖቼ የሌሊቱን ክፍሎች ቀደሙ። እንደ ፍቅር ደግነትህ ድምፄን ስማ አቤቱ እግዚአብሔር ሆይ፣ እንደ ፍርድህ ሕያው አድርገኝ። ክፋትን የሚከታተሉ እነሱ ቀርበዋል፣ እነሱ ካንተ ሕግ ሩቅ ናቸው። አቤቱ እግዚአብሔር ሆይ አንተ ቅርብ ነህ። ትእዛዛትህ በሙሉ እውነት ናቸው። ምስክርነቶችን በተመለከተ እነሱን ለዘላለም እንደመሰረትካቸው ከጥንት ጀምሮ አውቅ ያለሁ። ይህ ያነበብኩላችሁ የአምላካችን የእግዚአብሔር ቃል ነው። እግዚአብሔር አምላካችንን ስለ ቅዱስ ቃሉ እናመሰግነዋለን። አንድ ነገር ብነግራችሁ ጥሩ ነው። አሁን ይሄ መዝሙር 119 በፊደሎች በሄብሩ ፊደሎች ስምንት ስምንት ፊደሎች የተከፋፈለ ነው። በሂብሩ 22 ፊደሎች ናቸው ያሉት። 22 ሲባዛ 8 176 ነው የሚሆነው። ረጅሙ የመጽሐፍ ቅዱስ አንድ ምዕራፍ የሚባለው ይሄ ነው። እና ግን በጣም የሚገርመው እያንዳንዱ የሂብሩ ቁጥር እያንዳንዱ ቁጥር በቀደመው ፊደል ላይ ነው የመጀመሪያ ቃሉ ለምሳሌ ጻዴ የሚለው ቁጥር 137 ጻዴ ብሎ ነው የሚጀምረው። ቁጥር 138 እንደዛው በዛው ፊደል ነው የሚጀምረው እና በጣም የተለየ የግጥም አደራደር እንዳላቸው ነው። ወደ 13 የሚሆኑ መዝሙሮች እንደዚህ አይነት ባህሪ አላቸው። በሂብሮ ብታዩት ውበቱ አስደናቂ ነው፣ ትርጉሙም አስደናቂ ነው። እግዚአብሔርን ስለ ቅዱስ ቃሉ እናመሰግነዋለን። ሁለተኛው መዝሙራችን ቁጥር 11 ነው። ቁጥር 11 እሰይ በሰማይ ቤት እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ ባለኮ ከብዘውድ በሰማይ ቤት አለኝ ባለኮ ከብዘውድ በሰማይ ቤት አለኝ ባለኮ ከብዘውድ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤታለኝ እሰይ በሰማይ ቤታለኝ በኢየሱስ ክርስቶስ ከታመንኩኝ ኃጢአቴን ሁሉ አጥፍቶልኛል ኃጢአቴን ሁሉ አጥፍቶልኛል ኃጢአቴን ሁሉ አጥፍቶልኛል የሰማይ ቤቴ ሊያወርሰኝ እሰይ፣ በሰማይ ቤት አለኝ። እሰይ፣ በሰማይ ቤት አለኝ። እሰይ፣ በሰማይ ቤት አለኝ። በኢየሱስ ክርስቶስ ከታመንኩኝ ከመላእክት ጋር እዘምራለሁኝ ከመላእክት ጋር እዘምራለሁኝ ከመላእክት ጋር እዘምራለሁኝ በኢየሱስ ክርስቶስ ከታመንኩኝ። እሰይ በሰማይ ቤት አለኝ፣ እሰይ በሰማይ ቤት አለኝ፣ እሰይ በሰማይ ቤት አለኝ፣ በኢየሱስ ክርስቶስ ከታመንኩኝ። ባልተሰማ ዜማ ክብሩን እንገልጣለን ባልተሰማ ዜማ ክብሩን እንገልጣለን ባልተሰማ ዜማ ክብሩን እንገልጣለን በሰማይ ቤት ከቅዱሳን ጋር እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታ መንኩኝ የአምላኬን ፊት አየዋለሁኝ የአምላኬን ፊት አየዋለሁኝ የአምላኬን ፊት አየዋለሁኝ። በኢየሱስ ክርስቶስ ከታመንኩኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ። እግዚአብሔር አምላካችን የተመሰገነ ይሁን። አሁን ደግሞ የማነብላችሁ ሁለተኛው የመጽሐፍ ቅዱስ ንባባችን አንደኛ ዮሐንስ ምዕራፍ 3 ላይ ያለውን ነው ከቁጥር አንድ እስከ 12 ያለውን አነባለሁ። ቁጥር 1 እስከ ሰባት ድረስ እስካለፈው ሳምንት ስናየው ነበር። ስለዚህ እዚህ ላይ የምታዩት ከቁጥር ስምንት ጀምሮ ነው። ግን ሀሳቡን ለማያያዝ ከቁጥር አንድ ጀምሮ አነባለሁ። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር ለእኛ እንደሰጠን ተመልከቱ። ስለዚህ ዓለም እኛን አያውቀንም፣ ምክንያቱም እሱን አላወቀውምና። ተወዳጆች ሆይ አሁን እኛ የእግዚአብሔር ልጆች ነን፣ እኛ ምን እንደምንሆን ገና አልተገለጠም። ነገር ግን እሱ በሚገለጥበት ጊዜ እሱን እንደምንመስል እሱን እንዳለ እንደምናየው ያንን እኛ እናውቃለን። ደግሞም ይህ ተስፋ በእሱ ያለው ሰው ሁሉ እሱ ንጹህ እንደሆነ ራሱን ያነጻል። ኃጢአትን የሚያደርግ ሁሉ ህግን ደግሞ ይተላለፋል። ኃጢአትም ህግን መተላለፍ ነውና እሱም የእኛን ኃጢአቶች ለመውሰድ ተገልጦ እንደነበረ እናንተ ታውቃላችሁ። በሱም ኃጢአት የለም። በሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትንም የሚያደርግ ሁሉ እሱን አላየውም፣ እንዲሁም እሱን አያውቀውም። ልጆች ሆይ ማንም ሰው አያስታችሁ። እሱ ጻድቅ እንደሆነ ጽድቅን የሚያደርግ እሱ ጻድቅ ነው። ኃጢአትን የሚያደርግ እሱ ከዲያብሎስ ነው፣ ዲያብሎስም ከመጀመሪያው ጀምሮ ኃጢአትን ያደርጋልና። የእግዚአብሔርም ልጅ የተገለጠው ለዚህ ዓላማ ነው ያም እሱ የዲያብሎስን ስራ እንዲያፈርስ ነው። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ የእሱ ዘር በእሱ ውስጥ ይኖራልና። የእግዚአብሔር ዘር በእሱ ውስጥ ይኖራል፣ እሱም ኃጢአትን ሊያደርግ አይችልም፣ ምክንያቱም እሱ ከእግዚአብሔር ተወልዷልና። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግ ሁሉ እንዲሁም ወንድሙን የማይወድ እሱ ከእግዚአብሔር አይደለም። ከመጀመሪያ ጀምሮ የሰማችሁት መልእክት ይህ ነውና እሱም እኛ እርስ በርስ እንድንዋደድ ነው። ከዚያ ከክፉ እንደነበረውና ወንድሙንም እንደገደለው እንደ ቃይል አይደለም። ታዲያ እሱ ለምን ገደለው? ምክንያቱም የራሱ ስራዎች ክፉ ስለነበሩና የወንድሙም ጽድቅ ስለነበረ ነው ይላል። ያነበብኩላቸው አሁንም የአምላካችን የእግዚአብሔር ቃል ነው። አንዳንድ አንቀጾችን ነው እያየን ያለ ነው። እግዚአብሔር አምላካችን ስለ ቅዱስ ቃሉ እየተመሰገነ ይሁን። ያው እንደምታውቁት እሁድ እሁድ ከሰዓት በኋላ ከሁለት ሰዓት ተኩል ጀምሮ እስከ ለአራት ሩብ ጉዳይ ድረስ እንደዚህ የመሰለ የእግዚአብሔር ቃል ጊዜ እግዚአብሔርን የምናመልክበት እንደ ቃሉ እንደ ፈቃዱ ጊዜ ነው የሚኖረን። እግዚአብሔርን ስለዚህ የተለየ እድል እናመሰግነዋለን። ያው ብዙዎች እንዲመጡና የእግዚአብሔርን እውነት እንዲካፈሉ በእግዚአብሔርም እውነት እንዲጸኑ መጋበዛችንን መጸለያችንን አናቋርጥ። ብዙ የተጋበዙ አሉ፣ እንዲመጡ መጸለያችንን ማቋረጥ የለብንም። ያው ደብረ ብርሃን ያለው ነገር ጥሩ ነው። ባለፈው ሪፖርት እንደመጣው ለዚህ ለጠዋት ለነበሩት ወገኖች ለዚህም ለእኛም አቅርብ ያለው የቤቱ ግዢ ሂደት በጣም እየተፋጠነ ነው። የሚቀጥለው ሳምንት መሄድ ነበረብኝ፣ ግን ሰርግ ስላለ አልሄድም። የሰርጉ ማግስት እሄድና የግዢው ውል ይፈጸማል ማለት ነው። ልክ የሰርጉ ማግስት ሰኞ እሄዳለሁ እን ጌታ ቢፈቅድ እና ሁሉ ነገር ተዘጋጅቷል። ገንዘቡም በዚህ ሳምንት ይላካል። እግዚአብሔርን ስለዚህ ቤተ ክርስቲያን አስደናቂ ስራ እናመሰግነዋለን። ያው ሁሉ ነገር አልቆ የግዢው ውል እንዲፈጸም እና ንብረቱን በእጃችን ላይ እንድናገባ እግዚአብሔርን በዛ በደብረ ብርሃን ትልቅ ስራ እንዲሰራ መጸለያችንን ማቋረጥ የለብንም። እና ይህም ቤተ ክርስቲያን ማመስገን አለብን። ያው በልባችን እግዚአብሔርን ስናመሰግን ማመስገን አለብን። ቀላል አይደለም። ይህን ያህል ኮሚትመንት ኮሚትዶ ነው ለዚህ ስራ። በተለይ ዴቪድ አስደናቂ ስራ ነው የሰራው። ልክ እንደ ራሱ ስራ ነው እየሰራ የነበረው። Uh, so we thank God about you uh, about Dave and about open door Baptist Church. Uh, you have really committed a real commitment uh, to the work of the Lord and uh, we are always thankful uh, for you and about you. Uh, I am telling them what, what is the progress uh, so far. So, hulgize. የራሄልና የአቤልን ሰርግ እየለጠፉ ነው ያሉት። እሁድ የሚቀጥለው እሁድ እንዳለ የሰሎሜንም ልደት በዚህ በሚቀጥለው ሳምንት በአስራ ስድስት ከፓስተር ዋይገል ጋር ነው ልደቷ። ያው እንደለጠፉ ነው። ሁልጊዜ እግዚአብሔር እናመሰግናለን። በጣም የሚገርሙ ሰዎች ናቸው። ክብር ለእግዚአብሔር ይሁን። አሁን ለእግዚአብሔር ቤት አገልግሎት በመስጠት የምናቀርበውን አገልግሎት ጸልየን እናቀርባለን። ዩካን ካምቴ እንጸልይ። ቅዱስና ታላቅ የሆንክ ሁሉን የምትችል ሁሉን የምታውቅ በሁሉ ላይ ስልጣን ያለህ ታማኙ አምላካችን እግዚአብሔር በጌታችን በኢየሱስ ክርስቶስ ታላቅ ዙፋን ፊት ተሰብስበን ታላቁን ንጉሥ በእሱ ስም በኩል እንድንጠራህ እንድናመልክህ እንድናከብርህ ልባችንን በፊትህ እንድናፈስ ጸሎታችንን እንድሰማ አምልኳችን እንድትቀበል ፈቃደኛ ሆነህ እዚህ በመካከላችን ስላለህ እናከብረሃለን። አቤቱ ክብር የሚገባህ ታላቅ ንጉሥ ነህ። ቅዱሳን መላእክት ሁልጊዜ ቅዱስ ቅዱስ ቅዱስ እያሉ ፊታቸውንና እግራቸውን ሳይገልጡ በፊትህ የሚያከብሩህ የከበርክ እጅግ የተፈራህ አምላክ ነህና እናመሰግንሃለን። የእኛ መሰብሰብ ለራሳችን ጥቅም እንጂ ለአንተ የምንጨምረው ምንም ነገር በመኖሩ ስላይደለ፣ ታላቁን ንጉስ፣ ለዚህ ክብር ስላመጣሃን፣ ለዚህም ጥቅም ከፍ ስላደረትከን እናመሰግንሃለን። አቤቱ አምልኳችንን እየተቀበልክ እንዳለ አሁን ደግሞ በመስጠት የምናቀርበውን አምልኮ እንድትቀበልልን በጌታ በኢየሱስ ስም እንለምንሃለን። እዚህ መገኘት ተገብቷቸው የሌሉትን ሁሉ በያሉበት በጸጋና በኃይልህ እንድደግፍ እንድትባረካቸው በጌታ በኢየሱስ ስም እንማጸንሃለን። ክብር ሁሉ ለአንተ ይሁን፣ ከፍ ከፍ በል በጌታ በኢየሱስ ስም አሜን። ሶስተኛው መዝሙራችን ቁጥር ሶስት ነው ህዝቦች ሆይ ደስ ይበላችሁ። ቁጥር ሶስት ህዝቦች ሆይ ደስ ይበላችሁ። አምላክን አመስግኑ በኪዳኑ የቆማችሁ በአንድነት ቅረቡ ቅረቡ፣ በእልልታ ዘምሩ ለቸር ጌታ፣ ቅረቡ በእልልታ ዘምሩ ለቸር ጌታ፣ ዘምሩለት በደጆቹ አምልኩት በመቅደሱ ካገር ሁሉ ተከማቹ ቸሩን ጌታ ወድሱ። ሩሩ ሆኖ ይጸናል፣ ሁልጊዜም ይመራናል። ሩሩ ሆኖ ይጸናል፣ ሁልጊዜም ይመራናል። እርሱ ነው የፈጠረን መድንን የላከልን ከዘላለም ፍርድ ያዳነን፣ ጽድቅን ያጎናጸፈን፣ ለሰማያዊው ደስታ ሆኖልናል አለኝታ። ለሰማያዊው ደስታ ሆኖልናል አለኝታ። እግዚአብሔር አምላካችን የተመሰገነ ይሁን። የአንደኛ ዮሐንስ መልእክትን እያጠናን ያለ ነው። ምዕራፍ ሶስት ላይ ነው ያለኑ በተከታታይ የእግዚአብሔርን ቃል እንደዚህ ማየት ለአንድ ቤተ ክርስቲያን በጣም አስፈላጊ ነው። ዝም ብሎ እዛም እዚህም አይነት ሀሳቦችን ከመውሰድ ስለዚህ አንደኛ ዮሐንስ ምዕራፍ ሶስት ከቁጥር አንድ እስከ ሶስት ያለውን መጀመሪያ ተመልክተናል። ከቁጥር አራት እስከ ሰባት ያለውም ባለፈው ሳምንት አይተናል። ባለፈው ሳምንት ካየኑ ቀጥሎ ከቁጥር ስምንት እስከ አስራ ሁለት በዚህ ርዕስ ላይ የተመሰረተውን እንመለከታለን። እንደምታዩት ርዕሱ ከእግዚአብሔር የመወለድ ምስክርነት የሚል ነው። እንደዚህ አይነት ርዕስ ነው የሰጠሁት፣ ምክንያቱም ከእግዚአብሔር የመወለድ ምስክርነት ምን አይነት ምስክርነት እንደሆነ ሰዎች ከእግዚአብሔር ሪሊ ተወልደዋል ወይስ አልተወለዱም የሚለውን የመለያ የማበጠሪያ ነጥብ ስላለበት ነው። እና ባለፈው ሳምንት የተመለከትነው ከቁጥር አራት እስከ ሰባት የኃጢአትን ትርጉም በዚህ በመንፈስ ቅዱስ አማካኝነት ዮሐንስ ሲገልጥ ነው ያየ ነው። ያንን ለመግለጥ ዮሐንስ ከአንደኛ ዮሐንስ ምዕራፍ አራት ምዕራፍ ሶስት ከቁጥር ሶስት የተንደረደረ የቀጠለ ሀሳብ እንደሆነ ነግሬያቸዋለሁ። ለምሳሌ ምንድነው ቁጥር ሶስትን ብትመለከቱ፣ የእግዚአብሔር ልጆች ተብለን እንድንጠራ እኛ የእግዚአብሔር ልጆች ነን። እና የእግዚአብሔር ልጆች መሆናችን አሁን ለሰዎች ግራ ሊገባ ይችላል። ግን ጌታ ኢየሱስ ሲገለጥ ይገለጣልና እሱ ሲገለጥ እሱም መስለን እንገለጣለን የሚለውን ተናግሮ እንግዲህ እሱን የምንመስል ከሆነ እሱ ማን ነው? ጻድቅ ነው። እሱ ጻድቅ ስለሆነ እኛ ደግሞ እሱ ጻድቅና ንጹህ ስለሆነ እሱን መስለን እሱ ሲገለጥ የምንገለጥ ከሆነ እዚህ ምድር ላይ ራሳችንን ንጹህ ማድረግ አለብን ብሎ ራሱን ያነጻል። ግን ከምን የሚል ጥያቄ ካለ ቁጥር አራት ኃጢአት ከኃጢአት ነዋ የሚል አይነት አስተሳሰብ ነው እየቀጠለ ያለው። እና ከኃጢአት ለማንጻት ኃጢአትን ማድረግ ምንድን ነው ራሱ ኃጢአት ምንድን ነው የሚለውን ነገር አየን። እንደውም ሮማን ካቶሊኮች ሮማን ካቶሊኮች ነው በእንግሊዝኛ ካቶሊኮች ተብለው ዝም ብሎ አይጠራም፣ ሮማን ካቶሊኮች ተብለው ነው የሚጠሩት። የሮም ካቶሊክን ለማሳየት ነው። እነሱ ሰባት አይነት ገዳይ ኃጢአቶች የሚሏቸው እንዳሏቸው እኛም እንስማማባቸዋለን እነዛን ሰባት አይነት ኃጢአቶች ተመልክተን እነዚህ ሰባት አይነት ኃጢአቶች በሰዎች ሁሉ ውስጥ የሚሰሩ ገዳዮች ናቸው የሚለውን አይተን በኋላ ዘሌዋውያን 19 ላይ ደግሞ 27 አይነት ኃጢአቶች እንደተዘረዘሩ ጠቆም አድርጊያችሁ እንዳውም መጽሐፍ ቅዱስ እኮ 613 ሕጎች ስላሉት ኃጢአት ሕግን መተላለፍ ነው የሚል ስለሆነ 613ቱ ሕጎች አንጻር ነው ይሄ የሚታየው የሚለውን ተመልክተን ነበር። ይህን ማወቅ በጣም ጥሩ ነው። ምክንያቱም ኃጢአት አደገኛ ነገር ነው። ኃጢአት ረቂቅ ነው። ኃጢአት ኃይለኛ ነው። ኃጢአት እኔ ደጋግሜ ብዙ ቦታ ላይ እንደምናገረው ኃጢአት ከሰይጣን የከፋ ስብእና ያለው ሀይል ነው። ኃጢአት ሰይጣን። አንዳንድ ሰዎች ኃጢአት ይሰሩና ኃጢአታቸውን በሰይጣን ላይ ለማላከክ ይሞክራሉ። ሰይጣን ነው ሰይጣን ነው ብለው ሌሊቱን በሙሉ በኢየሱስ ስም ሲሉ ለማደር ይሞክራሉ። በኢየሱስ ስም ማለት መጥፎ ነው ማለት አይደለም፣ ግን ችግሩ ያለው ውስጣችን ነው። ኃጢአት ነው። ብዙ ችግር ያለው ኃጢአት ነው። ኃጢአት እና ኃጢአተኝነት እጅግ በጣም አሳዛኝ ነገር ነው። ኃጢአትን ማድረግ ቀላል የሚመስላቸው ሰዎች አሉ። እዚህ መግባኤ ላይ ምንም ለውጥ የማያመጣ ጎራችንን የሚያስለይ መሆኑ፣ ምንም ለውጥ የማያመጣና ጎራችንን የሚያስለይ መሆኑ ብዙ ሰዎች አይገባቸውም። ለውጥ ያመጣል። ኃጢአት አደገኛ ነው። እንዲሁም ባለፈው ሳምንት ስንነጋገር እኔ ትራክት ጽፍበታለሁ ብዬ አውት ላይን ያወጣሁበት አንድ ጥቅስ አለ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 የገንዘብ ስር የኃጢአት ሁሉ ገንዘብ መውደድ የገንዘብ ፍቅር የኃጢአት ሁሉ ስር ነው ይልና ጳውሎስ ለጢሞቴዎስ በጻፈው ደብዳቤ ላይ አንዳንዶች ለገንዘብ ሲስገበገቡና ገንዘብን ሲመኙ ራሳቸውን በብዙ ስቃይ ወጉ ይላል። ሰዎች በገንዘብ ፍቅር ራሳቸውን በብዙ ስቃይ ወግተዋል። እና ኃጢአት ይሄ ነው። እና ዛሬ ግን ከእግዚአብሔር የመወለድ ምስክርነት ምን እንደሆነ እንድንመለከት እነዚህ አራቱን ቁጥሮች አብረን እናያለን። የመጀመሪያው የምናገርበት ኦርደሩን አልፌ ቁጥር ዘጠኝ ላይ ነው፣ የእግዚአብሔር ልጆች ባህር የሚለውን ቁጥር ስምንትን ቀጥሎ ልናገርበት ነው። ቁጥር ስምንት ኃጢአትን የሚያደርግ እርሱ ከዲያቢሎስ ነው ብሎ ዲያቢሎስም ከመጀመሪያ ጀምሮ ኃጢአትን ያደርጋልና የእግዚአብሔርም ልጅ የተገለጠው ለዚህ ዓላማ ነው ብሎ ያም እሱ የዲያብሎስን ስራ እንዲያፈርስ ነው ይላል። ግን ቁጥር ዘጠኝ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። አሁን የመጀመሪያ ቁጥር ዘጠኝን እንድናይ ነው የምፈልገው፣ ወደ ቁጥር ስምንት እመጣለሁ። አሁን የእግዚአብሔር ልጆች ባህሪ ምን እንደሆነ ቁጥር ዘጠኝ ይገልጣል። አሁን እኛ ከእግዚአብሔር ተወልደናል። እግዚአብሔር አባታችን ነው። እግዚአብሔር ቤት ውስጥ በክርስቶስ ኢየሱስ ስራ ገብተናል። ከእግዚአብሔር ጋር ህብረት አለን። የእግዚአብሔር ተከታዮች ነን የምንል ከሆነ በቀጥታ የተለየ ባህሪ ነው የሚኖረን። ከዓለም ጋር አንድ አይነት ባህሪ አይኖረንም። ከዓለም የተለየን ነን። ለዚህ ነው ሐዋርያው እዚ ጋር ቁጥር ዘጠኝ ላይ ከእግዚአብሔር የተወለደ ሁሉ ባህሪው ኃጢአትን አያደርግም ብሎ የእሱ ዘር በሱ ውስጥ ይኖራልና እሱም ኃጢአትን ሊያደርግ አይችልም፣ ምክንያቱም እሱ ከእግዚአብሔር ተወልዷል ብሎ በጣም ግልጽ ባለ መንገድ የእግዚአብሔር ልጆችን ባህሪ ይናገራል። አሁን ያለንበት ዘመን በጣም አስጨናቂ ነው። ብዙ ቦታ ስለ ኃጢአትና ኃጢአት ስለሚያመጣው ውጤት እና ኃጢአት በሰው ውስጥ የሚሰራውን ክፋት ሲነገር አሰሙ። ግን ግልጽ የሆነ ነገር ነው፣ የእግዚአብሔር ልጆች ባህሪ የሚገለጠው። እኔ ይህንን ባህሪውን ከመዘርዘሬ በፊት ከስምንት እስከ አስራ ሁለት ላይ ባሉት ጥቅሶች ውስጥ የሆነ የሆነ ስትራክቸር ወይም የመዋቅር እንድታዩ ጠቆም ለማድረግ እፈልጋለሁ። አሁን ከቁጥር ስምንት ጀምሮ ኃጢአት የሚያደርግ እሱ ከዲያቢሎስ ነው ይላል። ከዲያቢሎስም ከመጀመሪያ ጀምሮ ኃጢአትን ያደርጋል ይላል። ቀጥሎ የእግዚአብሔር ልጅ የእግዚአብሔር ልጅ ጌታ ኢየሱስ ነው የዲያብሎስን ስራ የዲያብሎስን ቁጥር ዘጠኝ ከእግዚአብሔር የተወለዱ ከ የሚለውን ታያላችሁ። አሁን ቀጥሎም ቁጥር ዘጠኝ መጨረሻ ላይ እሱ ከእግዚአብሔር ተወልዷልና ከ አሁን ቁጥር አስር ላይ ስትመጡ የእግዚአብሔር ልጆች የዲያብሎስ ልጆች እያለ ይሄዳል። እነዚህ ከናየ ከናየ በተደጋጋሚ ነው የተነገሩት። አሁን ከናዬ ከናዬ በአማርኛ መስተዋድዶች የሚባሉ ናቸው። በእንግሊዝኛ ፕሪፖዚሽኖች ናቸው። ከቃል ከቃል በፊት የሚመጡ እና የሆነው ቃል ምን እንደሚያደርግ ወይም ወደ ምን አቅጣጫ እንደሚሄድ የሚያሳዩ ናቸው። ከ የሚለው የአማርኛው የግሪኩም የእንግሊዝኛውም እንደዚህ አይነቱ የሚያሳየው ፍሮም የሚለው የሚያሳየው የነገርን ምንጭ ነው። ነገሩ ኬት ነው የሚመነጨው? አሁን ታያላችሁ ቁጥር ስምንት ላይ ኃጢአትን የሚያደርግ ኃጢአት የሚያደርገው ከማን ነው ነው የሚለው ከዲያብሎስ ነው ይላል። ምንጩ ዲያብሎስ ነው። ምንጭን ነው የሚያሳየው። የ የሚለው ደግሞ አሁን የእግዚአብሔር ልጆች የሚለው የ የሚለው የባለቤትን ነው የሚያሳየው። እኛ የማንን የታወቀ ነው። የእግዚአብሔር ልጆች ነን ስለዚህ የዲያብሎስ ከተባለ የዲያብሎስ ጓደኛ የዲያብሎስ ልጅ ከተባለ የዲያብሎስ ጓደኛ፣ የዲያብሎስ ወዳጅ፣ የዲያብሎስ ተባባሪ መሆኑ በጣም ግልጽ ነው። ነገሩም በሙሉ አንድ ሰው የዲያብሎስ ልጅ ከሆነ ከዲያብሎስ ነው የሚያደርገው የዲያብሎስ ንብረት እና የዲያብሎስ ጓደኛ መሆኑን ነው የሚያሳየው። ተመልከቱ ቁጥር አስር ላይ የእግዚአብሔር ልጆች እና የዲያብሎስ ልጆች በዚህ የተገለጡ ናቸው። የዲያብሎስ ልጆች የዲያብሎስ ናቸው፣ የራሱ ንብረት፣ የራሱ ቤተሰብ፣ በራሱ ቁጥጥር ስር ያሉ ናቸው። የዲያብሎስ የሚለው ከዲያብሎስ ደግሞ የሚለው የሚያደርጉት ነገር በሙሉ ከሱ የመነጨ መሆኑን ነው የሚያሳዩ የእግዚአብሔር ልጆች ደግሞ ካለ ልክ እዚሁ ቃሉ ላይ ቃሉ ሰዋስዋዊ ቃሉ የሚያሳየው ከእግዚአብሔር ጋር ኅብረት ያላቸው የሱ የሆኑ የእሱ ቤተሰብ የእሱ ንብረት የእሱ ሕዝብ መሆናችንን የሚያሳይ ነው። የናከ ልዩነቶች አላቸው። መዋቅሩ በጣም አስደናቂ ነው። ልክ እንደዚህ ነው የተዋቀረው። እንግዲህ ቁጥር ዘጠኝ ነው እያየን ያለ ነው። ቁጥር ዘጠኝ ላይ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ብሎ ከእግዚአብሔር የተወለዱ ሰዎች ባህሪያቸውን ይናገራል። የሚቀጥለው ስላይድ ላይ ከመሄዴ በፊት እዚህ ቁጥር ዘጠኝ ላይ የእግዚአብሔር ልጆች ውስጥ የሚሰራውን ነገር እና የሚኖረውን ነገር ቁጥር ዘጠኝ በጣም ግልጽ ያደርገዋል። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ብሎ የእግዚአብሔር ዘር በሱ ውስጥ ይኖራል። አሁን አንድ አማኝ ውስጥ የሚኖር አንድ ዘር አለ። ራሱ የእግዚአብሔር ዘር ነው። እግዚአብሔር በመንፈሱ በእምነትና በመንፈስ ቅዱስ በውስጣችን ይኖራል። ስለዚህ ዘሩ እግዚአብሔር የእግዚአብሔር ማንነት የእግዚአብሔር ስብእና በእኛ ውስጥ በእምነት በመኖሩ እግዚአብሔር ኃጢአትን አያደርግም፣ እኛም ደግሞ ኃጢአትን ለማድረግ አንነሳሳም ማለት ነው። እግዚአብሔር ኃጢአት እንደማያደርግ፣ የእግዚአብሔር ልጆች ኃጢአትን አያደርጉም። ይሄ ባህሪያችን ነው። በመንፈሳቸው፣ በነፍሳቸው፣ በስጋቸው ኃጢአትን አያደርጉም። የህይወቱ መርሆ ይሄ ነው። እኛ አማኞች ስንሆን ኃጢአትን የማናደርገው ደስ እያለን ነው። ደስ እያለን ኃጢአትን እንጸየፋለን። ደስ እያለን ኃጢአትን እንንቃለን። ደስ እያለን ኃጢአትን አናደርግም። በኃጢአት የሚገኝ ጥቅምና ክብር ወይም ዝና የተለያየ ነገር ለእኛ ደንታ አይሰጠንም። ምክንያቱም የእግዚአብሔር ዘር ምናችን ውስጥ ስላለ ውስጣችን ስላለ ቁጥር ዘጠኝ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም የሚለው በውስጣችን የእሱ ዘር ስላለ ነው። ይሄ ወጥ ነው። በመጽሐፍ ቅዱስ አንደኛ ጴጥሮስም ላይ ብትሄዱ ልክ እንደዚሁ ይናገራል። እኛ ከእግዚአብሔር ቃል በቃሉ መሰረት ስለተወለድን በእኛ ውስጥ ኃጢአት የማድረግ ኃይል ወይም ፍላጎት ወይም ስሜት ሊኖር አይችልም የሚል ሀሳብ አለ። አሁን የሚቀጥለው ስላይድ ላይ ስትመጡ ነጠል በማድረግ እዚህ ቁጥር ዘጠኝ ላይ ያሉትን አራት ነገሮች ነጣጥዬ ለማቅረብ ሞክላለሁ። የእግዚአብሔር ልጆች ባህሪ። አሁንም ተመልከቱ፣ ከእግዚአብሔር የተወለደ ከእግዚአብሔር የተወለደ ብዬ ነው ለማስቀመጥ የሞከርኩት። የእግዚአብሔር ልጆች ኃጢአትን በተመለከተ የሚኖራቸው ባህሪ እንደሚከተለው ነው። ከእግዚአብሔር ስለተወለዱ ኃጢአትን አያደርጉም ማለት ምን ማለት ነው? ልክ ጌታ ኢየሱስ ክርስቶስን እንደግል አዳኛችን ስንቀበል በውስጣችን የባህሪ ለውጥ ተከናውኗል ማለት ነው። ይህንን ነው አዲስ ልደት፣ አዲስ ልብ፣ አዲስ ህይወት፣ የዘላለም ህይወት እያልን የምንጠራው። ልክ ጌታን ስንቀበል የአመለካከት፣ የህይወት፣ የልብ ለውጥ ተደርጓል በህይወታችን ውስጥ ማለት ነው። ይሄ መጽሐፍ ቅዱስ ውስጥ አሁንም ይሄ ወጥ ነው። አዲስ ኪዳን ላይ ስትመጡ ጌታ ኢየሱስ ክርስቶስ እንደ ግላዳኙ ለተቀበለው ሰው በሙሉ የእግዚአብሔር ልጅ የመሆን ስልጣን ሰጥቶታል ብሎ ዮሐንስ ይሄ ይኸው ዮሐንስ ነው። ዮሐንስ መልእክት ዮሐንስ ወንጌል ምዕራፍ አንድ ላይ ስትመጡ ዮሐንስ ምዕራፍ አንድ ገና ምዕራፉ ሲከፈት ይህንን የሚናገረው መግቢያው ላይ የሚያቀርበው የጌታ ኢየሱስ ክርስቶስን ማንነት ቃልነት የመሳሰለውን ነገር ይናገርና ቁጥር ዘጠኝ ላይ ሰውን ሁሉ የሚያበራው ያ ወደ ዓለም የመጣው እውነተኛ ብርሃን እሱ ነበር ብሎ እሱ በዓለም ውስጥ ነበረ። ዓለሙም የሆነው በሱ ነው። ዓለሙም እሱን አላወቀውም ብሎ ቁጥር አስራ አንድ የራሱ ወደ ሆኑት መጣ የእሱ ወገኖች አልተቀበሉትም፣ ብሎ ቁጥር 12 ነገር ግን እሱን ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል። ከእግዚአብሔር የተወለዱ የእግዚአብሔር ልጅነት ስልጣን አላቸው። እግዚአብሔር አባታቸው ነው፣ እነሱ ልጆቹ ናቸው። ቁጥር 13 እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከሰው ፈቃድ አልተወለዱም ብሎ ይናገራል። አያችሁ መጽሐፍ ቅዱስ ወጥ ነው። ጌታ ኢየሱስ ክርስቶስን ያገኙ ሰዎች ከእግዚአብሔር ተወልደዋል። የእግዚአብሔር ዘር ውስጣቸው አለ። እግዚአብሔሮች አይደሉም፣ ሰዎች ናቸው። ግን ከዚህ የተነሳ ኃጢአትን ምን አያደርጉም፣ አያከናውኑም፣ አይፈጽሙም። ሁለተኛው ነጥብ እዚህ ጋር ከእግዚአብሔር የተወለደ በሱ ውስጥ የእግዚአብሔር ዘር ይኖርበታል ብሎ ኃጢአትን አያደርግም። ከእግዚአብሔር የተወለደ በሱ ውስጥ የእግዚአብሔር ዘር ይኖርበታል፣ ሁለተኛው ነው። ሶስተኛው ከእግዚአብሔር የተወለደ ኃጢአትን ሊያደርግ አይችልም የሚል ነገርን ይናገራል። ይሄ በጣም አይዲያል ይመስላል፣ ዝም ብሎ ሀሳባዊ ነገር ይመስላል። ግን በእውነት መንፈሳዊያን ስትሆኑ ይሄ እውነት እንደሆነ ታያላችሁ። ከእግዚአብሔር የተወለደ እግዚአብሔር በውስጡ ስለሚኖር ኃጢአትን የማድረግ ችሎታ የለውም ነው። በተፈጥሯችን ኃጢአትን የማድረግ ችሎታ አለ፣ ግን እግዚአብሔር ውስጣችን እስካለ ድረስ፣ አሁንም በደንብ ላጽናው ነገሩን፣ እግዚአብሔር ውስጣችን እስካለ ድረስ ኃጢአትን ልናደርግ እኛ አንችልም። አሁን በዚህ በአማኞች ቤተ ክርስቲያን ታሪክ ውስጥ አንዳንዶች የባፕቲስት ዶክትሪንን ስለማያውቁ፣ የመጽሐፍ ቅዱስ ዶክትሪንን ስለማያውቁ እኛ ዘላለማዊ ዋስትና የሚባል ዶክትሪን አለ በባፕቲስት እምነት ውስጥ። ምን ማለት ነው? አንድ ጊዜ የዳነ ሰው ለዘላለም ድኗል የሚል ነው። እኛ የዘላለም ሕይወት አለን ነው የምንለው። ጌታ ኢየሱስን የተቀበለ ሰው ልክ እንደ እግዚአብሔር ቃል የዘላለም ሕይወት አለው እና ይሄ ሕይወት በሆነ በሆነ ጊዜ ከእሱ የሚነጠቅና ከላዩ ላይ የሚደመሰስ ነው ብለው የሚያስተምሩ አሉ። እኛ እንደዛ አንልም፣ መጽሐፍ ቅዱስ ስለማይል እና የመጽሐፍ ቅዱስ ዶክትሪንን ስታውቁ እግዚአብሔር ውስጣችን ሲኖር ኃጢአትን የማድረግ ኃይል ከውስጣችን ምንሆኗል፣ ተፈቶ ስልጣኑ ከኛ ላይ ተገፏል። ስለዚህ ኃጢአትን የማድረግ ዝንባሌው ሁሌ የማድረግ ዝንባሌ ሊኖረን አይችልም። ይህንን በተለየ መንገድ ባስረዳችሁ ጥሩ ነው። ለምሳሌ ዕብራውያን 12 ላይ ብትመጡ ዕብራውያን 12 ላይ የዕብራውያኑ ጸሐፊ እኛ ቶሎ የሚከበንን ቶሎ የሚጣበቅብንን ሀጢያት ጥለን ትልቁን ሩጫ ከጌታ ከኢየሱስ ጋር ንሩጥ የሚል ሀሳብ አለው። ይህንን ምን ብለው ይጠሩታል? በእንግሊዝኛ ቢሴቲንግ ሲን ይሉታል። ሁሌ የሚጣበቅብን አሁን ንስሐ ገብተን እንተውና እንደገና ክብብ የሚያደርገን ምኞት ሊሆን ይችላል፣ የገንዘብ ፍቅር ሊሆን ይችላል፣ ወይ ሀሜት ሊሆን ይችላል፣ ወይ ጥላቻ ሊሆን ይችላል። እንናዘዘዋለን፣ ግን እንደገና መጥቶ ይዘናል። እንደዚህ አይነት ልምምዶች እንዳለን የታወቀ ነው። ግን እንደዚህ አይነት ነገርም ቢኖር እንኳን እኛ በጣም የታደልን ሰዎች ነን። በእግዚአብሔር ፊት በርከክ ብለን ኃጢአታችንን ጌታ ኢየሱስ ይቅር እንዲል ስንጠይቅ ወዲያውኑ ከላያችን ላይ ኃጢአታችንን ያነሳል። ከእግዚአብሔር የተወለደ ኃጢአትን የማያደርገው ከእግዚአብሔር ስለተወለደ ነው። እነዚህን አራት ነገሮች ማወቅ በህይወታችን ጌታ ኢየሱስ ክርስቶስን ለማክበርና እንደ ጌታ እንደ ኢየሱስ ክርስቶስ ፈቃድ እንድንመላለስ የሚባርኩ ነገሮች ናቸው። እነዚህ አራት ባህሪያት የእግዚአብሔር ልጆች ባህሪያት ናቸው እና እኔ እዚህ ጋር እነዚህን አራት ባህርያት የእግዚአብሔር ልጆች ባህርያት ሳስብ እንዴት ታላቅ ክብር ውስጥ እንደገባን አስባለሁ። በጌታ በኢየሱስ ክርስቶስ የመስቀል ስራ ጌታችን ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ባገኘነው ምሕረት ባገኘነው ቸርነት ባገኘነው ይቅርታ አስደናቂ ግንኙነትና ህብረት ውስጥ አስደናቂ ዓለም የማታውቀው ኃይል ውስጥ ገብተናል። እግዚአብሔር እየተመሰገነ ይሁን። የሚቀጥለው ነጥቤ የዲያብሎስ ልጆች መገለጫ ነው። አሁን ቁጥር ስምንት ላይ እመጣለሁ። ቁጥር ስምንት ላይ ስትመጡ ከእኔ ጋር መጽሐፍ ቅዱስ ያላችሁ አብረን ብናየው ኃጢአትን የሚያደርግ እሱ ከዲያብሎስ ነው ይላል። ዲያብሎስም ከመጀመሪያው ጀምሮ ኃጢአትን ያደርጋልና፣ የእግዚአብሔርም ልጅ የተገለጠው ለዚህ ዓላማ ነው ያም እሱ የዲያብሎስን ስራ እንዲያፈርስ ነው ይላል። ኃጢአትን የሚያደርግ ከዲያብሎስ ነው እና መጀመሪያ ይህንን ለመናገር ስነሳ ዲያብሎስ ማን ነው የሚለውን ጥቂት ብናስብበት ጥሩ ነው። ይሄ ዲያብሎስ የሚለው ቃል የሰይጣን ስም ነው። አሳች፣ አሳሳች፣ አታላይ እና ሰዎችን በቀላሉ የማታለል የማሳሳት የመዋሸት ኃይል ያለውን መንፈስ ነው። ህልውና ያለው አካል ነው። ዲያቢሎስ አዳምና ሔዋንን በውሸቱ ያሳተው እሱ ነው። መልአክ ነው። ዲያቢሎስ በዙሪያችን ይዞራል። የኃጢአት ሀሳቦችን ወደ ውስጣችን ይረጫል፣ ወደ ውስጣችን ይወረውራል። ውስጣችን የመኖር በእኛ ውስጥ የመኖር ስልጣን የለውም። እኛ ፈቅደን ፈቅደን አንዳንድ ሰዎች ይሸወዳሉ። አንዳንድ ቦታ አጋንንት ከክርስቲያኖች ከዘማሪዎች ወጣ ምናምን ይላሉ። ይሄ ቀልድ ነው። በክርስቲያኖች ውስጥ ሰይጣን ሊኖር አይችልም። እንኳን በክርስቲያኖች ውስጥ በማምኑ ሰዎች ውስጥ ሰይጣን አይኖርም። ፈቅደው ለለጣዖት ወይም ለሰይጣን አምልኮ ራሳቸውን ሰጥተው ሰይጣን አምላኬ ነው በሚል አይነት ኢንቫይሮንመንት ውስጥ ካልሆኑ በስተቀር ሰይጣን ሰዎች ውስጥ መግባት አይችልም። ይህ አይችልም። መጽሐፍ ቅዱስ ያንን አይናገርም። የሚያመልኩት አዎ ይኖርባቸዋል። ስለዚህ ግን ውጪ ሆኖ ሰይጣን ሀሳቦችን ወደኛ ይወረውራል። በሀሳብ እንድንዘፈቅ፣ እንድንጨነቅ፣ የኃጢአት ባህሪያዎች እንድንሆን፣ ከዛ የእግዚአብሔር ጠላቶች ከእሱ ጋር ተሰልፈን እግዚአብሔርን እንድንዋጋ፣ ከእግዚአብሔር ከእኛ ጋር እንዳይሆን እግዚአብሔር እንዳይባርከን እንዳይጠብቀን፣ የእግዚአብሔር ጥበቃ ከኛ ላይ እንዲነሳ የማድረግ ብዙ እንቅስቃሴዎችና የውጭ ስራዎች አሉት። ግን ተመልከቱ ዲያብሎስ እንዴት እንደተገለጠ ዲያብሎስ አለ። ጌታ መንፈስ ቅዱስ በዚህ ቃል ላይ ከመጀመሪያ ጀምሮ ኃጢአትን ያደርጋል ዲያብሎስ የጀመረውበት የህይወቱ እንቅስቃሴ ልክ ለከበረ ስራ የተፈጠረ ፍጡር ነበር ኃጢአትን በማድረግ ነው። ምናልባት ይህንን ለማየት ኢሳይያስ ምዕራፍ 14 ከቁጥር 12 ጀምሮ ያለውን ማንበብ ጥሩ ነው። አነብላችኋለሁ። ይሄ ስለ ሰይጣን በተመለከተ ሰይጣን እንዴት እንደወደቀ እንዴት ይህን ያህል በዓለም ላይ የማጭበርበር ስራውን እየሰራ እንደሆነ የሚናገረው አንድ በጣም ግልጥ የሆነ ክፍል ያለው ኢሳይያስ 14 ላይ ነው ኢሳይያስ 14 ከ12 እስከ 20 ድረስ ይሄዳል፣ ግን የሆነውን የተወሰነውን ነገር አነብላችኋለሁ። አትርሱ፣ አንዳንድ ነገሮችን አለመርሳት ጥሩ ነው። ኢሳይያስ 14 አንተ የንጋት ልጅ አጥቢያ ኮከብ ሆይ ብሎ ስለ ሰይጣን ነው የሚናገረው፣ ስለ ዲያብሎስ። እንዴት ከሰማይ ወደቅህ? አህዛብንም ያዋረድከው አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? ይልና እንዴት ነው የተቆረጠው እንዴት ነው ከሰማይ የወደቀው፣ እንዴት ነው ከመንግስተ ሰማይ የተጣለው የሚለውን እንዴት እንዴት የሚለውን ያነሳና የወደቀበትን ምክንያት ሲናገር ቁጥር 13 አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑል በራሱ በእግዚአብሔር እመሰላለሁ አልክ ይለዋል። ይሄ ሰይጣንን እንዲወድቅ ያደረገው ነገር ነው። በልቡ ነው፣ በአንደበቱ አይደለም። እግዚአብሔር በጣም አስደናቂ አምላክ ነው። መላእክት በልባቸው የሚያስቡትን ያውቃል። እኛም በልባችን የምናስበውን ያውቃል። አሁንም አንዳንድ ማስጠንቀቂያ ልንገራችሁ። ሰዎች በልባቸው ያለውን እናውቃለን የሚሉ ሰዎች ካሉ የጥያቄ ምልክት አድርጉ። በልባችን ያለውን ፓስተር ነቢይ፣ ሐዋርያ የሚባል ሰው ሊያውቅ አይችልም። ይሄ እውቀት ያለው እግዚአብሔር ብቻ ነው። የዲያብሎስን ልብ የሚያውቅ የእኛንም ልብ የሚያውቅ እግዚአብሔር ብቻ ነው እና አንተም በልብህ የትቢቱ የትቢቱ የትቢቱ ኃጢአት የተገለጠበት ቦታ ነው እና ምንድን ነው የሆነው? ቁጥር 18 ነገር ግን ወደ ሲኦል ወደ ጉድጓዱም ጥልቅ ትወርዳለህ። የሚያዩህ ይመለከቱሃል። በውኑ ምድርን ያንቀጠቀጠ፣ መንግስታትን ያናወጠ፣ ዓለሙን ባድማ ያደረገ፣ ከተሞችን ያፈረሰ፣ ምርኮኞችን ወደ ቤታቸው ያልሰደደ ሰው ይህ ነውን? ብለው ያስተውሉሃል። የአሕዛብ ነገስታት ሁሉ በየቤታቸው በክብር አንቀላፍተዋል። አንተ ግን እንደ ተጠላ ቅርንጫፍ ከመቃብርህ ተጥለሃል። በሰይፍ የተወጉት ተገድለውም ወደ ጉድጓድ ድንጋዮች የወረዱት ከድነውሃል እንደ ተረገጠም ሬሳ ሆነሃል፣ እያለ ይቀጥላል። ሰይጣን ዲያብሎስ በትቢቱ በእግዚአብሔር ላይ ከእግዚአብሔር በላይ እሆናለሁ በማለቱ የትቢት ኃጢአቱ ጥሎታል። ከመጀመሪያ ኃጢአት በትቢት ኃጢአት ራሱ ወድቆ መላእክትን የጣለ የሰዎች ልጆችን ያሳተ ነው ዲያብሎስ። ስለዚህ ዲያብሎስ አሁን ታያላቸው ሁለት አይነት ነገር እያሳየን ነው። የእግዚአብሔር ልጆች ምልክትና ምስክርነት፣ የዲያብሎስ ልጆች ምልክትና ምስክርነት የሚለውን ነገር ነው እያሳየ ያለው። ዲያብሎስ ከመጀመሪያ ኃጢአትን አድራጊ ነው። ዓለምን ምድርን ያሳተ ነው። ከመጀመሪያ ኃጢአትን አድርጓል እና ኃጢአትን የሚያደርግ ደግሞ ከማል ነው ከዲያብሎስ ነው። ኃጢአትን የሚያደርጉ ሌቦች አታላዮች፣ አመንዝሮች፣ ዘረኞች፣ ስስታሞች፣ ጥላቻ የተሞሉ፣ ይቅርታ የማያውቁ እነዚህ ከዲያብሎስ ከአባታቸው ናቸው። እዚህ ጋር የስላይዴ መጨረሻ ላይ የእኛን ኃላፊነት ሳንጥል ማለት ነው የሚል አረፍተ ነገር አስቀምጫለሁ። ምን ማለት ነው? ኃጢአትን የሚያደርጉ ከዲያብሎስ ናቸው። የእኛ ኃላፊነት ሳይጣል እኛም ኃጢአትን እናደርጋለን የኃጢአት ዘር ስላለን፣ ግን ብዙ ነገር እየተነሳሳ ሰዎች በሙሉ በኃጢአት ዝፍቀት ውስጥ እንዲገቡ ያደረገው የዲያብሎስ ኃጢአት ነው። የሚቀጥለው ስላይዴ ላይ ለ የሚል ነጥብ አለኝ። ኃጢአትን የሚያደርጉ እነማን ናቸው የሚል ጥያቄ አለኝ። አሁን ይህንም በተመለከተ ኤፌሶን ምዕራፍ ሁለትን ማንበብ በጣም አስፈላጊ ነው። ኤፌሶን ምዕራፍ ሁለት ላይ ስትመጡ ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ሲናገር፣ እኛ አለ ሐዋርያው ጳውሎስ ራሱን ጨምሮ ቁጥር አንድ ላይ በመተላለፋችሁና በኃጢአታችሁ ሙታን የነበራችሁትን እናንተን ሕያው አደረጋችሁ በእነሱም ባለፉት ጊዜያት በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን በሚሰራው መንፈስ በአየር ላይ ስልጣን ለው እንዳለው አለቃ መሰረት ተመላለሳችሁ። በእነሱም መካከል እኛ ደግሞ ሁላችን ባለፉት ጊዜያት በስጋችን ፈቃድ እንኖር ነበርን፣ የስጋችንን ፈቃድና ሀሳብ እያደረግን እንደሌሎቹ ሌሎቹ በፍጥረታችን የቁጣ ልጆች ነበርን ብሎ እናንተ በበደላችሁ በኃጢአታችሁ ሙታን ነበራችሁ። ግን እኛ ሁላችንም ያኔ ጌታን ከመቀበሌ በፊት እኔም እያለ ዲያብሎስ በዚህ ዓለም ላይ ስልጣን ባለው ፈቃድ፣ በሰይጣን ፈቃድ ማለቱ ነው የስጋችንን ፈቃድ እያደረግን የእግዚአብሔርን ፈቃድ ረስተን የስጋ ፈቃድ ብቻ እያደረግን እንድንኖር የቁጣ ልጆች ሆነን እንኖር ነበር። ኃጢአትን የሚያደርጉ እነማን ናቸው? ጌታን ያልተቀበሉ በዲያብሎስ ምክር፣ በዲያብሎስ ምሪት፣ በዲያብሎስ ሀሳብ የስጋቸውን ፈቃድ እያደረጉ የሚኖሩ ሰዎች ናቸው፣ የእሱም ፈቃድ የሚያደርጉ ናቸው። እና በጣም በጣም በጣም መጠንቀቅ አለብን። ኃጢአት እየተለማመድን ያለን ከሆነ ከማንን ከዲያብሎስ ነን። ከእግዚአብሔር ልንሆን አንችልም። ግን እዚህ ጋር የምስራች አለኝ እኔ አሁን ይሄ ጥቅስ ይሄ በጣም የሚገርመው የአንደኛ ዮሐንስ ምዕራፍ ሶስት ቁጥር ዘጠኝ ላይ ከእግዚአብሔር የተወለ ቁጥር ዘጠኝ ላይ ኃጢአትን የሚያደርግ እሱ ከዲያብሎስ ነው፣ ዲያብሎስም ከመጀመሪያ ኃጢአትን ያደርጋል ብሎ የምስራች ይናገረናል። ልክ ባለፈው እንዳያችሁት ቁጥር አምስት ላይ ጌታ ኢየሱስ ክርስቶስን በተመለከተ የኃጢአትን ችግር ያሳይና እሱም የእኛን ኃጢአቶች ለመውሰድ ተገልጦ እንደነበረ እናንተ ታውቃላችሁ፣ በሱም ኃጢአት የለም። ልክ እንደዛ አይነት መዋቅር ይዞ ነው ቁጥር ዘጠኝ ላይ በዲያብሎስ ቁጥር ስምንት ላይ ኃጢአት የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። ስለዚህ ሰዎችም በኃጢአት እስረኝነት አስሮ ያስቀመጠው ዲያብሎስ ነው እና ይልና ግን የእግዚአብሔር ልጅ ተገለጠ ብሎ የምስራች ይናገራል። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተገለጠ። ለምን ዓላማ? ለማዝናናት ዓላማ አይደለም። የእግዚአብሔር ልጅ የተገለጠው ለሆነ ዓላማ ነው። ዓላማው ምንድን ነው? የዲያብሎስን ስራ እንዲያፈርስ ነው። ዲያብሎስ ስራው ምንድን ነው? በጣም ትጋት የተጋ የሚሰራውና የሚያሰራው ስራ ምንድን ነው? ሰዎች የኃጢአት ቁረኛ ውስጥ ቁራኛዎች ሆነው በኃጢአት ተተብትበውና ታስረው በኃጢአት ውስጥ እሱ ልክ እንደ ሠራው በኃጢአት ውስጥ ተይዘው የእግዚአብሔር ጠላቶችና የጨለማ ስራ ውስጥ ተሳትፈው በህይወታቸው ወደ ሲኦል እንዲሄዱ ማድረግ ነው። የዲያብሎስን ስራ እንዲያፈርስ ጌታ ኢየሱስ ክርስቶስ ሲገለጥ አፍርሶታል። ለኃጢአት ዋጋ ከፍሎ እኛን ከኃጢአት ቆረኛነት ምን ማድረግ ነው? ነፃ ማውጣት ነው። አሁን የዲያብሎስ ስራ የሚፈርሰው ጌታ ኢየሱስ ለእኛ ኃጢአት ይቅርታ በመስጠቱ ነው። በነፃ የኃጢአት ይቅርታ ከኃጢአት ነፃ ስንወጣ ነው። ተመልከቱ፣ ይሄ የቤተ ክርስቲያን ትልቁ ስራ ነው። የቤተ ክርስቲያን ትልቁ ስራ ይሄ፣ የዲያብሎስ መጠቀሚያ መሳሪያ የሆነውን ኃጢአት ገልጣ ለሰዎች በመናገር ከማን እንደሆነም በማሳየት ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ መጥተው ከኃጢአት እስረኝነት ነፃ እንዲወጡ ማወጅ ነው። ዓለማችን በሙሉ በኃጢአት እስረኛ ውስጥ ያሉ ሰዎች የሞላባት ዓለም ናት። ጌታ ኢየሱስ አገልግሎትን ሲጀምር ልክ እንደዚህ ነው ያደረገው። ማቴዎስ ወንጌል ምዕራፍ አራትን፣ ማርቆስ ወንጌልን፣ ሉቃስን፣ ዮሐንስን ማየት ትችላላችሁ። ጌታ ኢየሱስ ከገጠር ከከተማ ወደ ከተማ እየሰበከ ይዞር የነበረው መንግስተ ሰማይ ወደ እናንተ ቀርባለች። ስለዚህ ምን አድርጉ? ንስሐ ግቡ ከኃጢአት እስረኝነት ነፃ ውጡ፣ ከዲያብሎስ ቁራኛነት ነፃ ውጡ፣ ሰንሰለታችሁ ይሰበር፣ ነፃ ውጡ። ጌታ አገልግሎቱን የጀመረው በዚህ ነው። የጌታ አገልግሎት ብቻ ነው የገሃንም ደጆችን ሊሰብር የሚችለው። የጌታ ኢየሱስ ክርስቶስ እንደዚህ አይነቱ ኃጢአትን ገልጦ አስተምሮ ሰዎች ንስሐ እንዲገቡና ወደ ክርስቶስ እንዲመጡ የሚያደርግ አገልግሎት ነው። የገሃነም ደጆችን የሚሰብረው። የገሃነም ደጆች እንደዚህ አይነት አገልግሎትን ሊዘጉት አይችሉም። እኛ ከክርስቶስ ጋር የዲያብሎስን ስራ አብረን የምናፈርሰው ኃጢአታችንን ስንናዘዝ በጌታ ምረት ላይ ራሳችንን ርፍ ስናደርግ ነው። ስለዚህ የጌታ የዲያብሎስ ልጆች መገለጫ ምንድን ነው? ኃጢአትም ማድረግ ነው። ኃጢአት ከማን ነው? ከዲያብሎስ ነው። ዲያብሎስ ከመጀመሪያ ምን ያደርግ ነበር? ኃጢአት ያደርግ ነበር። የሚቀጥለው ነጥቤ ጋር ስመጣ እየተንደረደርኩ ነው ወደ መጨረስ። ሁለት አይነት ሰዎች እንዳሉ ማሳየት ነው። ባለፈውም ሁለት አይነት ሰዎች እንዳሉ አሳይቼ ነበር። ቁጥር ስድስት ላይ ይሄ የዮሐንስ መልእክት መቼም በጣም አስደናቂ ነው። ቁጥር ስድስት ላይ በሱ የሚኖር ኃጢአትን አያደርግም ይልና፣ ኃጢአትንም የሚያደርግ ሁሉ እሱን አላየውም። ሁለት አይነት ሰዎች በሱ የሚኖር ኃጢአት አያደርግም ኃጢአትን የሚያደርጉ አሉ። ኃጢአትን የሚያደርጉ በሱ አይኖሩም፣ እሱን አላወቁም፣ እሱን አላዩ ነው የሚለው። በሱ የሚኖሩ ግን እሱን ያውቃሉ፣ በሱ ይኖራሉ፣ እሱም በእነሱ ይኖራል፣ ኃጢአትን ሊያደርጉ አይችሉም። እንደዚህ ነው እያነጻጸረ ያለ። አሁን እዚህ ጋር ቁጥር አስር ላይ ስትመጡ ልክ እንደዚሁ ሁለት አይነት ሰዎችን ያሳያችኋል። ቁጥር አስር የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ታያላችሁ የእግዚአብሔር ልጆች አሉ። የማን ልጆች አሉ? የዲያብሎስ ልጆች አሉ። አሁን በምንሄድበት ቦታ ሁሉ ምናልባት የዲያብሎስ ልጆች ይበዛሉ። የእግዚአብሔር ልጆች በጣም ጥቂት ናቸው። የዲያብሎስ ልጆች አሉ። የእግዚአብሔር ልጆች አሉ። ሁለት አይነት ሰዎች ናቸው ያሉት። አንዳንዶች ዲያብሎስ እና እግዚአብሔር ብቻ ነው ያለው ብለው እኛን አማኞችን እግዚአብሔር የማያምኑትን ዲያብሎስ ለማለት አስበው የሚያስተምሩ ሰዎች አሉ። ኢትዮጵያ ውስጥ ሰምቻለሁ። ይሄንን ግን ቃሉ የሚናገረው ግልጽ ነው። የዲያብሎስ ልጆችና የማ ልጆች የእግዚአብሔር ልጆች የዲያብሎስ ልጆች አሉ። መገለጫቸው ከኃጢአት ጋር የተያያዘ ነው። የእግዚአብሔር ልጆች አሉ። መገለጫቸው ከጽድቅ ጋር የተያያዘ ነው። የመጀመሪያው የእግዚአብሔር ልጆች ሀ ብዬ ያስቀምጫለሁ የእግዚአብሔር የሆኑ በክርስቶስ ደም የነጹ ከፍ ያለ የቤተሰብ ህብረት ውስጥ የገቡ የእግዚአብሔር ቤተሰብ አባል የሆኑ ናቸው። መገለጫቸው ከኃጢአት ጋር የተያያዘ ነው። ምክንያቱም ኃጢአትን የሚጸየፉ ናቸው። የእግዚአብሔር ልጆች ኃጢአትን እምቢ የሚሉ ናቸው። የእግዚአብሔር ልጆች የእግዚአብሔር ልጆች እንደ እግዚአብሔር ይቅርታ የሚያደርጉ ናቸው። የእግዚአብሔር ልጆች የእግዚአብሔር ልጆች ነገሮችን በእግዚአብሔር ቃል መሰረት የሚመዝኑና የሚያደርጉ ናቸው። የእግዚአብሔር ልጆች ጽድቅን ይወዳሉ። ቁጥር 11 ላይ እርስ በርስ ይዋደዳሉ፣ እመጣበታለሁ። የእግዚአብሔር ልጆች ሰዎችን ሁሉ ይወዳሉ። ከራሳቸው ፍላጎት ወጣ ብለው አውት ጎይንግ የሆነ ነው የሚባለው ለሰዎች ለሌሎች ያስባሉ የእግዚአብሔር ልጆች። የዲያብሎስ ልጆች የዲያብሎስን ፈቃድ ነው የሚያደርጉት። የሚመሩት በሱ ሀሳብ፣ በሱ ህልም፣ በሱ ዓላማ ነው የዲያብሎስ ልጆች። ታውቃላችሁ፣ እዚህ ከተማ በየቀኑ ግድያዎች ይፈጸማሉ። የዲያብሎስ ልጆች በኃጢአትና በአመፅ ደም በማፍሰስ የተሞሉ ናቸው። መገለጫቸው ለኃጢአት ባላቸው ቁርኝት ውስጥ እሱ ኃጢአት ያደርጋል እነሱም ያደርጋሉ መገለጫቸው የዲያብሎስን ባህሪ ማሳየት ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 44ን እዚህ ጋር ጠቅሸዋለሁ ያው የዮሐንስ መልእክት ጸሐፊ ዮሐንስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ ክርስቶስ ከፈሪሳውያን ከሃይማኖት አለቆች ጋር ሲነጋገር የሃይማኖቱ መሪዎች ይሉት የነበረውን ነገር በመቃወም እሱም የሚናገረውን ነገር ይቃወሙ ነበር ግን እሱም የሚለውን ደግሞ አይሰሙም ነበር። ስለዚህ ቁጥር 43 ላይ ዮሐንስ 8 የኔን ንግግር የማትገነዘቡት ለምንድን ነው? ምክንያቱም እናንተ ቃሌን መስማት አትችሉምና ነው አላቸውና፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የዲያብሎስ ልጆች ናችሁ። ፈሪሳውያን እኮ ናቸው፣ የሃይማኖት አለቆች። የአባታችሁንም ምኞት ማድረግ ትፈቅዳላችሁ። እሱ ከመጀመሪያው ነፍሰ ገዳይ ነበረ። እሱ ከመጀመሪያው በእውነት አልቆመም፣ ምክንያቱም በእሱ ውስጥ ምንም እውነት የለም። ሰይጣን ልክ እንደዚህ ነው። ዲያብሎስ ሐሰትንም በሚናገርበት ጊዜ እሱ ከራሱ ይናገራል። እሱ ሐሰተኛ፣ የእሱም አባት የሐሰት አባት ነውና ብሎ ጌታ ኢየሱስ ተናገረ። ሰይጣን ዲያብሎስ ሐሰተኛ ነው። ውሸትን ከራሱ ነው የሚናገረው። ሐሰትን የሐሰት አባት ነው። ከመጀመሪያ አዳምና ሔዋንን ሲያስታቸው ሐሰት ተናግሮ ነው ያሳታቸው። ይህንን ዛፍ እንዳትበሉ እግዚአብሔር አዟል? አዎ አዟል። እና ምን ብሏችኋል? ያው ምን ብሏችኋል? ያልኩትን እኔ ነኝ የጨመርኩት። ሔዋን ከዚህ ዛፍ እንዳትበሉ በበላችሁ ቀን ሞት ትሞታላችሁ ብሎናል። ወዲያውኑ ጠምዝዞ አይ አትሞቱም ግን እንደ እግዚአብሔር እንድትሆኑ ስለሚያቅም እግዚአብሔር እግዚአብሔርን መሆን የምትችሉት ይህን ፍሬ ስትበሉ ብቻ ነው ብሎ ዋሽቶ ነው የተናገረው። ውሸታም ነው። ውሸትን የሚናገረው ከማን ነው? ከራሱ ውስጥ ነው። ስለዚህ የሚዋሹ ሰዎች የሚዋሹ ሰዎች ስታዩ ከማን እንደሆኑ መጠርጠር ትችላላችሁ። ከመጀመሪያው ውሸታም ነው። ውሸትን ከራሱ ይናገራል። የውሸት አባት፣ የውሸት ምንጭ ነው። ሰዎች ሰዎችን እንዲጠሉ ያደርጋል። ቡድን እንዲመሰረቱ ያደርጋል። ሰዎች ለሰዎች ረፍት እንዳይሆኑ ጭንቀት ምክንያት እንዲሆኑ ያደርጋል። የስድብ፣ የንቀት፣ የመለያየት ምንጭ ሁሉ ዲያቢሎስ። ሰዎች አስተዋጽኦ የላቸውም እዚህ ውስጥ አላቸው። ምን? በማድረግ ለዲያቢሎስ በመታዘዝ የዲያቢሎስ ልጆች በዚህ የታወቁ ናቸው። እና ይሄ መልእክት መቼም አስገራሚ ነው ልባችን ውስጥ ተጽፎ ራሳችንና ሌሎችን ሰዎች የምናይበት ሌሎች ለሌሎች ሰዎች የእግዚአብሔርን ፍቅርና ቸርነት ከዛ ስርዓት ውስጥ እንዲወጡ የሚገፋፋና የሚያነሳሳ መልእክት ነው፣ ለሰዎች የምናዝን ከሆነ። አራተኛውና የመጨረሻው ነገሬ የእግዚአብሔር ልጆች ተግባር የሚል ነው። ቁጥር 11 እና ቁጥር 12 ላይ ያለውን ፈጠን ፈጠን ብዬ እናገራለሁ። የመጀመሪያው የእግዚአብሔር ልጆች ተግባር ቁጥር 11 ላይ ከመጀመሪያ ጀምሮ የሰማችሁት መልእክት ይህ ነውና እሱም እኛ እርስ በርስ እንድንዋደድ ነው። ከዛ ማስረጃ ይናገራል። ቁጥር 12 ላይ እሱን እመጣበታለሁ። አሁን የዮሐንስን መልእክት እያጠናን ያለ ነው እና ዮሐንስ እዚህ አንደኛ ዮሐንስ መልእክት ምዕራፍ ሁለት ላይ ለልጆች፣ ለአባቶች፣ ለጎበዞች ለሶስት አይነት የማህበረሰብ የአማኞች ክፍሎች ውስጥ የተናገራቸውን ነገሮች በተደጋጋሚ አይተናል። በመጀመሪያ የተነገረን ነገር የመጀመሪያው መልእክት እርስ በርሳችን እንዋደድ የሚል ነው። በቤተ ክርስቲያን ውስጥ እኛ እርስ በርስ እንዋደድ የሚለው ቃል ሃ ብዬ ያስቀመጥኩት በቃሉ መሰረት መኖር ነው። እርስ በርሳችን እንድንዋደድ የእግዚአብሔር ቃል የእግዚአብሔር መንፈስ የእግዚአብሔር ትእዛዝ ያዘናል። ሰይጣን ከሚጠላው ነገር አንዱ አማኞች እርስ በርስ መዋደዳቸውን ማየት ነው። በጣም በጣም የሚናደድበት፣ የሚበሳጭበት ራሱን የሚስትበት ልበለው አንዱ መንገድ ጥላቻ አለመኖሩን ማየት ነው። እርስ በርስ የምንዋደድ ከሆነ ሰይጣን ያብዳል፣ ይጨነቃል፣ ይቃጠላል። ስለዚህ እኔ እንዳውም እዚህ ጋ ዲያብሎስን የምናቃጥለውና ስራውን የምናፈርሰው ደግሞም የምንነቃው እርስ በርሳችን በመዋደዳችን ብቻ ነው። እርስ በርስ መዋደዳችንን ከቀጠል ሰይጣን መካከላችን ሊሰራ አይችልም። እርስ በርስ ላለመዋደድ ላለመዋደድ ምክንያት የለም ማለት አይደለም። አሁን እዚህ ማስታወሻ ላይ ይህን ጽፌያለሁ። እርስ በርስ ላለመዋደድ ምክንያት የለም ማለት አይደለም። ምክንያቶችን ሁሉ አልፈን ነው እርስ በርሳችን መዋደድ ያለብን። ምክንያቶችን ሁሉ አልፈን ጌታ ኢየሱስ እኛን ለመጥራት ምክንያት የለው ምክንያት አለው። ምኞታችን ኃጢአታችን፣ ውሸታችን ራስ ወዳድነታችን እኛን ለመጥላት ምክንያት ብዙ ሺህ ምክንያቶች አሉት። ነገር ግን ያንን እያወቀ ነው የሚወደን እኛን፣ ይገርማል። ያንን እያወቀ ያንን እያወቀ እኛን ስለሚወደን፣ እኛ ምክንያት እንኳን ላለመዋደድ ቢኖረን፣ ምክንያትን ወደኋላ እና ወደኋላ ከኛ ላይ የጣል እርስ በርሳችን መዋደድ አለብን። እሱ ስለወደደን እኛም እርስ በርሳችን መዋደድ አለብን። እኛ በእሱ የተወደድንን እያንዳንዳችን። ስለዚህ እኔ እንደተወደድኩ ሌላውም ሰው የተወደደ ነው በክርስቶስ። ስለዚህ ክርስቶስን ወክዬ ክርስቶስ የወደደውን መውደድ የእግዚአብሔር ልጆች አንዱ ተግባር ነው። ብዙ ሰዎች ግን ጥላቻ ለማሳየት ምክንያት ፈላጊዎች ናቸው። ጌታ ኢየሱስ ምክንያቶችን ሁሉ የዘለለ ይቅርታን በማድረግ ልክ እንደሱ እንድንሆንለት ይፈልጋል። ስለዚህ መጀመሪያ የተቀበላችው ትእዛዝ እርስ በርሳችን ምን እናደርግ? እንዋደድ ነው። የማያዋድድ ምክንያት ስለሌለ አይደለም ቢኖርም እርስ በርሳችን መዋደድ አለብን። የእግዚአብሔር ትእዛዝ ነው። ሁለተኛው የእግዚአብሔር ልጆች ስራ ማስረጃ እዚህ ጋር ቁጥር 12ን ብትመለከቱ ከዚያ ከክፉ እንደነበረውና ወንድሙን እንደገደለው እንደ ቃየን አይደለም። ታዲያ እሱ ለምን ገደለው ብሎ ይጠይቅና ምክንያቱም የራሱ ስራዎች ክፉ ስለነበሩና የወንድሙም ጽድቅ ስለነበረ ነው ይላል። ማስረጃ ነው ይሄ ቃየን ወንድሙን የገደለው የቅ የአቤል ስራ ትክክል የእሱ ስራ መጥፎ ስለነበረ ነው። እንዴት ነው መዋደድ ያለብን? እንደ ቃየል በጥላች አይደለም። ቃየል ከክፉ ስለነበረ ክፉ ይቅር ይቅርታ የማያቅ ስለነበረ ፍቅርና ይቅርታ የማያቅ ስለነበረ ምክንያት ቢስ በሆነ መንገድ ክፉ፣ ጨካኝ፣ ክፉ ርህራሄ የሌለውን ስራ ሰራ። የእግዚአብሔር ቃል ከዚህ አለፍ ብሎ ሄዶ ለምን ገደለው ታዲያ? ለምን ገደለው ብሎ ይጠይቅና ስራቸው የተለያየ ስለነበረ ነው ይላል። የእሱ ስራ ስራዎቹ ተብሎ ብዙ ነው የተጠቀሰው። የእግዚአብሔር ቃል መቼም ፕሪሳይስ ነው፣ ከዚህ በፊት ተናግሬያለሁ። ለምን ገደለው? የራሱ ስራዎች ክፉ ስለነበሩ። የቃየል ስራ አንድ ሁለት ሶስት ተብሎ በብዙ ቁጥር የተቆጠረ ነው፣ ታያላችሁ የወንድሙ ሥራ ጽድቅ ነው፣ አንድ ነው። የእሱ ሥራ ግን ብዙ ነው። የእሱ ሥራ ክፉ ነበሩ፣ ቅናቱ፣ ሀሜቱ፣ ጥላቻው አንዱ በአንዱ ላይ የተደራረበ። እግዚአብሔር እሱን ተቀብሎታል፣ እኔን አልተቀበለም። የታባቱ። እሱ በሰላም ነው የሚኖረው፣ እኔ ሰላም የለኝም። የታባቱ እሱ ተሳክቶለታል፣ እኔ አልተሳካልኝም። የት አባቱ እንደዚህ አይነት ሀሳብ በጣም የተደራረበ። እንደውም ይገርማቸዋል። እግዚአብሔር ራሱ ተገልጦ ቃይልም ምን ብሎታል? ምን ነው ፊት ጠቆረ ብሎ ጠይቆታል። ቃይል ምንድነው ያለው? ምንም አልመለሰም። እና ወንድምህ አቤል የት ነው? እኔ የወንድሜ የአቤል ጠባቂ ነኝ ወይ ብሎ በትቢት በእግዚአብሔር ላይ ሲናገር ታያላችሁ። ያለመታዘዝ የጥላቻ የቅናት መንፈስ እንደዛ እንዳደረገው፣ እኛ እንደዛ መሆን የለብንም። እኛ በንጹህ ልብ በእውነተኛ ክርስትና በክርስቶስ ፍቅር፣ የክርስቶስ ፍቅር መነጽራችን ሆኖ እርስ በርሳችን በዛ መተያየት አለብን። ብዙ ቤተ ክርስቲያንን የጣለው የቃየል መንፈስ ነው። ስለዚህ እንደምን እንዋደድ፣ እንደ እግዚአብሔር ቃል እንዋደድ፣ እንደ መንፈስ ቅዱስ እንዋደድ። ፍቅራችን በተለያየ መንገድ እንግለጥ። ዋጋ በመክፈል እንግለጠው። በመጠያየቅ እንግለጠው። ራስ አንዳችን ሌላችን በመጸለይ እንግለጠው። ክርስትና ይሄ ነው። ክርስትና ይሄ ነው። እግዚአብሔር አምላካችን ስለ ቅዱስ ቃሉ እየተመሰገነ ይሁን። ታያላችሁ፣ ዛሬ ያካፈልኳችሁ መልእክት ያለው በዚህ በአንደኛ ዮሐንስ ምዕራፍ 3 ከቁጥር 8 እስከ 12 ላይ ነው ከእግዚአብሔር የመወለድ ምስክርነት ነው። ነገሩ በሙሉ የሚያሳየው ከእግዚአብሔር የተወለዱ ሰዎች የተለዩ ናቸው። ከዲያብሎስ ስራ የተለዩ ናቸው። ዲያብሎስን አይታዘዙም። የሚታዘዙት እግዚአብሔርን ነው። ምክንያቱም በውስጣቸው ያለው ማን ነው? እግዚአብሔር ነው። እግዚአብሔር በውስጣችን ካለ እግዚአብሔርን ነው የምንታዘዘው። እንደ እግዚአብሔር ቃል መዋደድ አለብን። እንደ እግዚአብሔር ቃል መኖር አለብን። ከእግዚአብሔር ቃል ውጪ የሚመጣ ማንኛውንም ነገር ሰይጣንም ከረባትና ሱፍ ለብሶ ይናገር ከአንደበታችን ከአፍንጫችን ፉ ብለን መተው አለብን። እኔ እንደዛ አይነት አቋም ነው ያለኝ። እግዚአብሔር ይመስገን። የእግዚአብሔር ቃል ክቡር ነው። እንደ እግዚአብሔር ቃል መሆን እና መኖር መከበር ነው። የዲያብሎስን ሀሳብና ስራ ጌታ ኢየሱስ ሊያፈርሰው የመጣው ኃጢአታችንን ይቅር በማለት ነው። ኃጢአታችን ይቅር ተብሎ የዲያብሎስ ስራ በውስጣችን የማይንቀሳቀስ ቅዱሳን፣ ጻድቃን፣ እውነተኞች የእግዚአብሔር ወኪሎች ሆነን እንድንኖር እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይመስገን። የመጨረሻው መዝሙራችን ቁጥር ሀያ ነው። አሜን ምስጋና በእልልታ የሚለውን ከናንሲ ጋር እንዘምረዋለን። በአጭር ጸሎት እንጨርሳለን። ሜን ምስጋና በእልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ ጠላት ተመቶ አንክሶ የታለ ዛሬ የትናንቱ ለቅሶ በኢየሱስ ታብሶ ታብሶ በኢየሱስ ታብሶ ታብሶ በኢየሱስ ታብሶ ታብሶ በኢየሱስ ታብሶ ታብሶ አሜን ምስጋና አሜን ምስጋና በእልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ የአምላክ ምሕረቱ ብዙ ነው ጥበቃው ፍቅሩ ከአይምሮ በላይ ነው። ይኸው ሰው አረገን ይመስገን ይኸው ሰው አረገን ይመስገን ይሄው ሰው አረገን ይመስገን ይኸው ሰው አረገን ይመስገን አሜን ምስጋና አሜን ምስጋና በእልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ ቀናት ቢረዝቁዩ ቢረዝሙ ከለመነው አንድም አልጎደለም። ዛራየን ሁሉንም ሁሉንም ዛራየን ሁሉንም ሁሉንም ዛራየን ሁሉንም ሁሉንም ዛራየን ሁሉንም ሁሉንም አሜን ምስጋና አሜን ምስጋና በእልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ። እንጸልይ። ቅዱስና ታላቅ ሆንክ የዘላለም አምላክ ከእግዚአብሔር የመወለድ ምስክርነትን በእነዚህ ቅዱስ ቃሎች መሠረት እንድንመለከት እኛ ከእግዚአብሔር የተወለድን የእግዚአብሔር ልጆች ከዲያብሎስ ከሆኑት የዲያብሎስ ልጆች የተለየን የከበርን አንተ የምትኖርብን አንተ የምትመራን እንደሆነን እንድናስብና ከዲያብሎስ ስራ ራሳችንን እንድናገል ስለተናገርከን እናከብረሃለን። አቤቱ ቸርነህ አንተ በምረትና በቸርነትህ በህይወታችን ትልቅ ለውጥ እያደረግህ አንተን መስለን በዚህ ዓለም ያንተን ብርሃን እያበራን በደስታ፣ በእርካታ፣ በሰላም፣ በፍቅር እንድንመላለስ ጸጋ በጸጋ ላይ እንድታበዛለን እንለምንሃለን። አቤቱ እውነተኛ እና ትክክለኛ ወኪሎችህ እንደሆንን በህይወታችን ያንተን ህሉና እንድትገልጥ እንማጸናሃለን። አቤቱ የታመሙትን አንተ ፈውሳቸው። እግዚአብሔር ሆይ የተጨነቁትን ከጭንቀት አሳርፋቸው። እግዚአብሔር አምላክ ሆይ ልዩ ልዩ ፈተና ውስጥ ያሉትን ከፈተና አውጣቸው። አቤቱ በመንገዳችን ሁሉ ሳምንቱን ሁሉ አንተ ከኛ ጋር በመሆን እንድትመራን ህይወታችንን ላንተ አሳልፈን እንሰጥሃለን። ፍለፊታችን ውጣ፣ በጸጋ እንድንከተልህ ጸጋ አብዛለን። ከፍ ከፍ በል በጌታችን በኢየሱስ ክርስቶስ ስም አሜን።